የሶማሌ ክልል በኢትዮጵያ በድርቅ ከተጠቁ አካባቢዎች አንዱ ነው። በክልሉ ሁለት ሚሊዮን የሚደርሱ ሰዎች የአስቸኳይ ጊዜ እርዳታ ፈላጊዎች መሆናቸው ሲገለጽ ቆይቷል። በቅርቡ የተባበሩት መንግስታት ባወጣው ዘገባ ደግሞ በክልሉ በድርቅ ከተጎዱ አርባ ሶስት ወረዳዎች ውስጥ በአብዛኛዎቹ ላይ የኮሌራ ወረርሽኝ በመቀስቀሱ ችግሩን በእንቅርት ላይ ጆሮ ደግፍ አድርጎታል። ወረርሽኙ ለክልሉ ቀረቤታ ባላቸው ሶማሊያና ሶማሌላንድን በመሳሰሉ ጎረቤት ሀገሮችም ቀድሞ መከሰቱ ተገልጿል። በቅርቡ በሶማሌላንድ ሆደሌ በተባለ ስፍራ በወረርሽኙ ዘጠኝ ሰዎች መሞታቸውንና በርካቶች በጠና መታመማቸውን የሀገሪቱ የጤና ጥበቃ ሚኒስቴር መግለጹን ከሀገሪቱ የሚወጡ ዘገባዎች አመልክተዋል። ይህ ተላላፊ በሽታ ታዲያ ወደ ጎረቤት ኢትዮጵያ ይሸጋገራል የሚል ስጋት አይሎ ቆይቶ ነበር። ይሁን እንጂ በሶማሌ ክልል በተከሰተው ድርቅ ሳ ማስገቢያ እያጋጠመ ያለው የንጹህ መጠጥ ውሃ አቅርቦት ችግር ለወረርሽኙ መቀስቀስ አይነተኛ ምክንያት መሆኑም ተመልክቷል። ወረርሽኙን ለመቆጣጠር በርካታ የጤና ባለሙያዎች ወደ ክልሉ እየገቡ መሆኑም እየተነገረ ነው። በምስራቅ አፍሪካ ድርቅ ከተከሰተባቸው ሀገሮች አንዷ በሆነችው ሶማሊያም የኮሌራ ወረርሽኝ ክፉኛ በመዛመት ላይ እንደሚገኝ ዘገባዎች ያመለክታሉ። በሶማሊያ የተባበሩት መንግስታት የህፃናት መርጃ ድርጅት በምህፃሩ ዩኒሴፍ እንደገለጸው በሀገሪቱ ደቡባዊ ክፍል 450 ሰዎች በበሽታው ሕይወታቸው አልፏል። ወደ 25,000 የሚጠጉ ሰዎች ደግሞ ለሕይወት አስጊ በሚባል ሁኔታ የሚገኙ ሲሆን በየቀኑ አዳዲስ 300 ሰዎች በወረርሽኙ ይያዛሉ ተብሏል። በሶማሊያ የድርጅቱ ሰራተኛ ጸደይ ግርማ የሁኔታውን አስቸጋሪነት እንዲህ ትገልጻለች። ሀገሪቱ ከባድ የኮሌራ ወረርሽኝ እያጋጠማት ነው። በተለይ ደግሞ በደቡብ የሀገሪቱ ክፍል የበረታ ነው። በ2015 ከተከሰተው የኮሌራ ወረርሽኝ የአሁኑ ሶስት እጥፍ ይሆናል። በዚህ ሶስት ወር የተከሰተው ብቻ ባለፈው አንድ አመት ከታየው ይበልጣል። በሶማሊያ ከድርቁ አደጋ ጋር ተደማምሮ የኮሌራ ወረርሽኝ የፈጠረውን ችግር ለመቆጣጠር በርካታ ተግዳሮቶች መኖራቸውም ተገልጿል። የገንዘብ ድጋፍ ማጣት ከችግሮቹ አንዱ መሆኑን ከቫይዳዋ የጤና ጥበቃ ሚኒስትር ሰራተኛ የሆኑት አይዛክ መሐመድ ተናግረዋል። የቫይዳው ነዋሪ አይዛክ መሐመድ ችግሩ የገንዘብ ነው ይበሉ እንጂ የጸጥታና የመንገድ ችግርም እርዳታውን ለማድረስ ማነቆ ነው ተብሏል። ከሶማሊያ የተባበሩት መንግስታት የህጻናት መርጃ ድርጅት ስቲፈን ላውረር ይናል ደፍ የእኛ ትልቁ ተግዳሮት የተደራሽነት ችግር ነው። በአንድ በኩል የጸጥታ ችግር በሌላ በኩል ደግሞ የመንገድ ችግር አቅርቦቱን ውስን አድርጎታል። ድርቅ በተከሰተባቸው የምስራቅ አፍሪካ ሀገራት ኮሌራ አሳሳቢ የሆነ በመምጣቱ በሽታውን ለመከላከል ብቸኛው መፍትሄ ክትባት መሆኑን የዓለም አቀፉ የጤና ድርጅት ገልጿል። ካለፈው መጋቢት አጋማሽ ጀምሮ በእንክብል መልክ የተዘጋጁ ዘጠኝ መቶ ሺህ ክትባቶች መለገሱንም ድርጅቱ ገልጿል። በኢትዮጵያ ሶማሌ ክልል ስለ ወረርሽኙ ዝርዝር መረጃ ለማግኘት ያደረግነው ጥረት ግን አልተሳካም።